መጽሐፈ ኢያሱ ወልደ ነዌ ምዕራብ ምዕራፍ አስራ ስድስት የዮሴፍም ልጆች ዕጣ በኢያሪኮ አጠገብ በምሥራቁ በኩል ካለው ከዮርዳኖስ አንስቶ በምድረ በዳውና በተራራማው በኩል በኢያሪኮ ወደ ቤቴል ወጣ። ከቤቴል ወደ ሎዛ ወጣ። በአርካውያንም ዳርቻ በኩል ወደ አጣሮት አለፈ። ወደ ምዕራብም እስከ የፍሌጣውያን ዳርቻ እስከ ታችኛው ቤትሆሮን ዳርቻ እስከ ጌዜር ድረስ ወረደ፣ መውጫውም በባሕሩ አጠገብ ነበር። የዮሴፍም ልጆች ምናሴና ኤፍሬም ርስታቸውን ወረሱ። የኤፍሬምም ልጆች ድንበር በየወገናቸው እንደዚህ ነበር። በምሥራቅ በኩል የርስታቸው ድንበር አጣሮት አዳር እስከ ላይኛው ቤት ሆሮን ድረስ ነበር። ድንበሩም ወደ ምዕራብ ወደ ሚክ ምታት በሰሜን በኩል ወጣ ድንበሩም ወደ ምሥራቅ ወደ ታአናቶሴሎ ዞረ፣ ወደ ኢያኖክ በምሥራቅ በኩል አለፈ። ከኢያኖክም ወደ አጣሮትና ወደ ናአራት ወረደ፣ ወደ ኢያሪኮም ደረሰ፣ ወደ ዮርዳኖስም ወጣ። ድንበሩም ከታጥዋ ወደ ምዕራብ እስከ ቃና ወንዝ ድረስ አለፈ። መውጫውም በባሕሩ አጠገብ ነበረ። የኤፍሬም ልጆች ነገድ ርስት በየወገናቸው ይህ ነበር። ይኸውም በምናሴ ልጆች ርስት መካከል ለኤፍሬም ልጆች ከተለዩ ከተሞች ጋር ከተሞች ሁሉ ከመንደሮቻቸው ጋር ነው። ከጌዝርም የተቀመጡትን ከነዓናውያንን አላሳደዷቸውም። እስከ ዛሬም ድረስ ከነዓናውያን በኤፍሬም መካከል ተቀምጠዋል። የጉልበት ግብርም ያስገብሩአቸው ነበር።